The Voice of America. በኢትዮጵያ የትግራይ ክልል እየተካሄደ ያለውን ወታደራዊ ግጭት በመሸሽ ወደ ሱዳን እየገባ ላለው እና ቁጥሩ እየጨመረ ለመጣው ስደተኛ የሚደረገውን የእርዳታ ኦፕሬሽን ለመመልከት የተባበሩት መንግስታት ከፍተኛ የስደተኞች ኮሚሽነር ፊሊፖ ግራንዴ ወደ ካርቱም ተጉዘዋል። በምስራቃዊ ሱዳን ድንበር በኩል እያቋረጡ የገቡት ስደተኞች ቁጥርም ከ43 ሺህ በላይ መሆኑ ተዘግበዋል። ሊሳ ሽላይን ከጂኔቫ ለቪኦኤ ያጠናቀረችውን ዘገባ አሉላ ከበደ ያቀርበዋል። በትግራይ ያለው ሁኔታ ይበልጥ አደገኛ እየሆነ መምጣቱንና ቁጥራቸው የበዛ የአካባቢው ነዋሪዎችም ከለላ ፍለጋ ወደ ሱዳን በመሸሽ ላይ መሆናቸው ተገልጧል። ይህም ቁጥሩ የበዛ ተፈናቃይ በሱዳን መንግስትና በረድኤት ድርጅቶች አቅም ላይ ከፍተኛ ጫና እየፈጠረ መሆኑንም ባለስልጣናቱ አመልክተዋል። ለዚህም ነው ከባለስልጣናት ጋር በመተባበር በመስራት ላይ ለምንገኝ የሰብአዊ ረድኤት ድርጅቶች እየሰጠን ካለናቸው አገልግሎቶች አንዱና በእጅጉ አስፈላጊው የተነጣጠሉ ቤተሰቦችን ማፈላለግ የሆነው ተነጣጥለው የነበሩ የአንዳንድ ቤተሰብ አባላትን መልሰው እንዲገናኙ ማድረግ ችለናል። ይሁን እንጂ አሁንም ጭንቀታቸው ከኋላ ለቀሩት የቤተሰባቸው አባላት ነው። ግጭቱን ሸሽተው የመጡት ይሰሙት ስለነበረው ተኩስ ያወራሉ። ሌሎች ደግሞ ግጭቱ ይጀመራል ከተባለበት ጊዜ አስቀድመው አካባቢውን ጥለው የወጡ ናቸው። የመንግስታቱ ድርጅት የስደተኞች ጉዳይ ኃላፊ እየጨመረ የመጣውን ተፈናቃዮች የሚያስፈልጋቸውን እርዳታ ማቅረብና መንግስቱን ለማገዝ በሚያስችል ብቃት ድርጅታቸው መንቀሳቀስ የሚችልበትን ሁኔታ ለመመርመር ካርቱም ላይ ከሀገሪቱ ባለስልጣናት ጋር ተገናኝተው በመነጋገር ላይ ናቸው። በሌላ ተያያዥ ዜና ዩኤንኤችሲአር አስር ሺህ ያህል ተፈናቃዮችን ከሱዳን ድንበር በማንሳት ወደ ሌሎች አካባቢዎች ማዛወሩን የተናገሩት የኮሚሽነሩ ቃል አቀባይ ባባር ባሎች ተጨማሪ ስደተኞችን ማስተናገድ የሚያስችሉ ሌሎች የስደተኛ መጠለያ ካምፖችን በመስራት ላይ መሆናቸውን አመልክተዋል። ይሁንና አንዳንድ ስደተኞች ከተነጠሏቸው የቤተሰብ አባላት ጋር ለመገናኘት ሲሉ ከድንበሩ አካባቢ መቆየት የሚመርጡ መሆናቸውን ተናግረዋል። ቁጥሩ የበዛው ተፈናቃይ ጣይ የሚያሳስባቸው መሆኑን የተናገሩት የድርጅቱ ቃል አቀባይ አክለውም በተለይ የአምስት መቶ ሺህ ሰዎች መኖሪያ በሆነችው መቀሌ በግጭቱ መሀል የተጠመዱት ሲቪሎች ደህንነት ጉዳይ ድርጅታቸው በእጅጉ የሚጨነቅበት መሆኑን አክለዋል። ዩኤንኤችሲአር ከሱዳን የስደተኞች ኮሚሽን እንዲሁም ከአካባቢው ባለስልጣናትና ከሌሎች የረድኤት ድርጅቶች ጋር በመተባበር ተፈናቃዩን ለመርዳት የሚያደርገውን ጥረት መጨመሩን አስታውቋል።